The voice of America. The you George Bush. I'll see you next time. የዩናይት ስቴትሱ 41ኛ ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ አስከሬን ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ ዋና አልፍኛ አርፎ ሰው እየተሰናበተው ነው። ስለ ፕሬዚዳንት ቡሽ ክብር እየተከናወነ ያለው ይህ ስነ ስርዓት በክብር ዘብና በመዘምራን የታጀበ ሲሆን፣ የዛሬና የቀድሞ የአሜሪካ የአውሮፓ መሪዎች ከፍ ያሉት ውስጣዎቻቸውን እየዘከሩላቸው ነው። ሰሎሞን አባተ ከተለያዩ ዘጋቢዎቻችን የደረሱልን ዘገባዎች አቀናጅተው እንደሚከተለው አሰናድቶታል። የፕሬዚደንት ጆርጅ ርበርት ዋከር ቡሽ አስክሬን ለብሔራዊው ሽኝት ከቴክሳስ አየር መደብ ሲነሳ የተሰጣቸው የክብር ዘብ ሰላምታና ሰልፍ በመድፍ ተኩሶች፣ በጦር ኃይሉ ዝማሪዎች፣ በባንዲራ አጀብ የከበደና የከበረ ነበር። ከሂውስተን ቴክሳስ ተነስተው ዋሽንግተን ዲሲ ሲገቡ ልጃቸው አርባ ሦስተኛው ፕሬዚዳንት ጆርጅ ዋከር ቡሽ፣ የትልቁ ቡሽ ሌሎች ልጆቻቸው ከነ ባለቤቶቻቸው፣ የልጆቻቸው ልጆችና የእነርሱም ልጆች ነበሩ አጅቦ የደረሱት። ቋጠሮው ትልቅየው ጆርጅና በቅርቡ ያረፉት ባለቤታቸው ባርባራ ቡሽ የሆነው ቤተሰብ በእውኑ ሰፊ ነው። አጀቡ የአንድ ቤተሰብ አይመስልም። የፕሬዝደንት ቡሽ አስከሬን ትናንት ተስያት የተወካዮች ምክር ቤቱ ወይም ካፒቶል እልፍኝ እንደ ደረሰም ምክትል ፕሬዚደንት ማይክ ፔንስ የሚስተር ቡሽን የሕይወት ዘመን የመንግሥትና የሕዝብ አገልግሎት አስበዋል። የእርሳቸው አራያነት ዘወትር አነቃቂ ነው። የሙሉ ሕይወታቸው አገልግሎትም በአሜሪካውያን ሁሉ ልብ ውስጥ ለዘላለም ተቀርጾ ይኖራል። የሚስተር ቡሽ አስከሬን ዋሽንግተን ዲሲ ሲገባ እንዳሸኛኘቱ ሁሉ በመድፍ ተኩሶች፣ በሰልፍም የታጀበ ነበር። ውቢት አሜሪካ አሜሪካ ዘ ቢዩቲፉል ተዘምሮላቸዋል። ጆርጅ ርበርት ዋከርቡሽ በጉብዝና ወራት በውትድርና ባገለገለበት በሁለተኛው የዓለም ጦርነት ወቅትም የተዋጊ ጄት አብራሪና የግንባር ተሰላፊ ሆኖ በተፋለመበት በዩናይትድ ስቴትስ የባህር ኃይል የአካደሚው የዝማሬ ቡድን በሮቱንዳው ወይም በእልፍኙ ከፍ ያለ ጣሪያ ስር ተስተጋብቷል። ያኔ በጦርነቱ ውስጥ ወታደሩ ቡሽ ያበረራት የነበረች ጄት በጃፓን ኃይሎች ተመታ ከወደቀች በኋላ ከፍ ያለ ክብር የበረራ ኒሻን ስለ ጀግንነቱ ተጎናጽፏል። ሚስተር ቡሽ በ1982 ዓ በኢትዮጵያ የዘመን አቆጣጠር መሆኑ ነው፣ የተካሄደውን ፕሬዝደንታዊ ምርጫ ከማሸነፋቸው በፊት በመንግሥታቱ ድርጅት የዩናይትድ ስቴትስ አምባሳደር፣ በቻይና የሀገራቸው ልዑክ፣ የማዕከላዊው የስለላ ተቋም ሲአይኤ ዳይሬክተር ሆነው አገልግለዋል። ከእርሳቸው የቀደሙት ሪፐብሊካን ፕሬዚደንት ሮናልድ ሬጋን ምክትል ፕሬዚደንትም ሊሆኑ ከመቀናጀታቸው በፊት ለሁለት የምርጫ ዘመናት እያሸነፉ በተወካዮች ምክር ቤቱ የሕዝብ እንደራሴ ሆነዋል። ኤቢሲ ዲስ ዊክ ለሚባለው የቴሌቪዥን ፕሮግራም ሰሞኑን የተናገሩት በእርሳቸው የፕሬዝደንትነት ዘመን የዩናይትድ ስቴትስ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩት ኮሊን ፓውል ስለ ቡሽ እንዲህ አሉ። አገር ወዳድ አርበኛ ነበሩ። ያንን በጦርነት ውስጥ አሳይተዋል፣ ያንን በሰላሞም ጊዜ አሳይተዋል። የፕሬዚደንት ቡሽ የስልጣን ዘመን በምዕራብና በምስራቁ ዓለማት መካከል ተጋግሎ የኖረው ቀዝቃዛ ጦርነት ሶቪየት ኅብረት በ1983 ዓ ም ስትፈርስ ፍጻሜ ያገኘበት ነበር። ሚስተር ቡሽ የጀርመን መልሶ መዋሃድ ሂደትና ቁጨቱም እማኝ ነበሩ። ቻንስለር አንጌላ መርከል እንዲህ ሲሉ አገነኗቸው። እርሳቸው የጀርመን ውህደት አባት ወይም ከአባቶች አንዱ ናቸው። መቼም አንዘነጋቸው። ሚስተር ጄምስ ቤከር የፕሬዚደንት ቡሽ የውጭ ጉዳይ ሚኒስትር ነበሩ። ቀዝቃዛው ጦርነት ኮሽ ሳይል ተፈራግጦ እንዲሞት፣ እንዲጠፋ አደረጉት ብለዋል። የውጭ ፖሊሲን ያውቁ ነበር፣ ይገባቸውም ነበር። ቀዝቃዛው ጦርነት በሰላም እንዲፈጸምም አስቻሉ። ኮሽ ሳይል ብዙ አከናውነዋል። ሁሉንም የሰሩት ደግሞ በከፍተኛ ክህሎት ነበር ብለዋል። ቤከር እማኝነታቸውን ሲቀጥሉ፣ ሳዳም ሁሴን ጎረቤታቸውን ኩዌትን የወረሩ ጊዜ ፕሬዚደንት ቡሽ በኢራቅ ኃይሎች የተያዘችውን አገር ነፃ ያወጣ ዓለም አቀፍ ኅብረት ፈጥረው መርተዋል። የዛሬ አምስት ወር ሳዳም ሁሴን ይህንን ጦርነት ኩዌት ላይ ከፈተ። በዚህ ምሽት እኛም ወደ ውጊያው ገብተናል። አርባ አንደኛው የአሜሪካ ፕሬዚደንት በኢራቅ ኃይሎች ላይ ጦር በከፈቱበት ምሽት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። ዘመቻ የበረሃ ማዕበል በድል ሲጠናቀቅ ኩዌት ከኃይለኛው ከግዙፉ ከወራሪው የባግዳድ እፍኝ ነጻ ወጣች። ይሁን እንጂ ፕሬዚደንት ቡሽ ሳዳም ሁሴንን ከመንበራቸው ወደ ማስወገድ አልዘለቁም፣ ጦራቸውን መለሱ። ስለዚያ ውሳኔያቸው ብዙዎች ወቀሷቸው። ያንን ሥራ የሠሩት ከሁለት የምርጫ ዘመናት በኋላ ቢሮአቸውንና በትራቸውን የተቆናጠጡት የበኩር ልጃቸው አርባ ሦስተኛው ፕሬዚደንት ጆርጅ ዋክር ቡሽ ናቸው። ትልቁ ቡሽ በኩዌቱ ጦርነት ስለ ተቀዳጁት ድል ብዙ ሙገሳ ቢጎርፍላቸውም ሀገራቸው እየተንሸራተተች የገባችበት የምጣኔ ሀብት ዝቅጠት ግን ተቀባይነታቸውን አኮሰሰባቸው። ምረጡኝ ያሉ ሰሞን ግብር አልጨምርም ብለው ነበር። ድህነቱ ሰቅዞ ሲይዛቸው ጊዜ ካዝናቸውን ጥቂት ሞላ ለማድረግ የነበራቸው ብቸኛ መሳሪያ ታክስ ነበርና ግብር ጨምረው ቃላቸውን ያጠፉ ቀን በራሳቸው ፓርቲ ውስጥም ወዳጆቻቸው ሁሉ ገሸሽ አሉ። በመጀመሪያው የሥልጣናቸው ዘመን ማብቂያ ላይ ታዲያ ለሁለተኛው ዘመን የመቀጠላቸው ተስፋ ጠወለገ ጠፋም። ቤተ መንግሥቱንም በትረ መራኄ መንግሥቱንም ለመጪው ተስፈኛ የማስረከባቸው ነገር እርግጥ ሆነ። ወጣቱ ትንታግ ቢል ክሊንተን ከአርካንሳ ተነሱና በ1988 ዓ ም በተካሄደው ምርጫ ጣሏቸው። ዘመናቸው አልቆ ቢሮውን ጠራርገው ሲወጡ ታዲያ እዚያች የሞላላው ቢሮ ፕሬዚደንታዊ ጠረጴዛ ላይ አንዳች ብጣሽ ወረቀት ከበዛ ቁም ነገር ጋር ጥለው ወጡ። አርባ ሁለተኛው ፕሬዚዳንት ለመጀመሪያ ቀን ሥራቸው የገቡ ቀን አገኟት። እንዲህ ትል ነበር፣ እንግዲህ የእርሶ ስኬት የሀገራችን ስኬት ነው፣ እጅግ በብርቱ ጽናት እደግፈዎታለሁ። ስለ ጆርጅ ኸርበርት ዋከር ቡሽ ስብዕናና ማንነት ሚሊዮን ሸክም የተናገሩ ጥቂት ቃላት ነበሩ። ዛሬና ነገ የጆርጅ ቡሽ አስከሬን በዚያ የክብር ሕንፃ ላይ ቆሞ በክብር እየተሸኘ ነው። የሕግ መወሰኛ ምክር ቤቱ የአብላጫ መሪ ሚች መኮነል በተወካዮች ምክር ቤቱ ውስጥ በተገኘው ሐዘንተኛ ፊት ቆመው ስለ ፕሬዚደንት ቡሽ እንዲህ ብለዋል ዴኮሬትድ ባለሙያ አብራሪ የሕዝብ እንደ ራሴ በመንግስታቱ በመንግሥታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዚዳንት፣ ጠቅላይ አዛዣችን በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን። ተሰናባቹ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን የጆርጅ ቡሽን ሰብዕና አቻ አልባ ብለውታል። በፕሬዚደንት ዶናልድ ትራምፕ ስም መልእክት ያሰሙት ምክትል ፕሬዚደንት ማይክ ፔንስ ለመላው የቡሽ ቤተሰብ መጽናናትን ተመኝተዋል። ተመኝተዋል በ1941 ዓ.ም ጃፓናዊኑ ፐርል ሃርበርን ያጠቁ ጊዜ ግዴታቸውን ይወጡ ዘንድ ሻቱና በ18 ዓመት የልደታቸው ቀን ለውትድርና ተመለመሉ። ስልጠናቸውን ፈጽመው የበረራ ክንፍ የተቀበሉ ጊዜ የአገራችን የመጀመሪያው እጅግ ወጣት የባህር ኃይል አብራሪ ሆኑ። ታሪካቸው ለፍጻሜ የተቃርቦ ወደ ነበረበት ደቡባዊ ፓሲፊክም ለግዳጅ ተሰማሩ። ለፕሬዚደንት ቡሽ ነገ በብሔራዊው ካቴድራል የሥርዓተ ጸሎትና ግዙፍ የመሸኛ መርሃ ግብር ተይዟል። ፕሬዚደንት ትራምፕም ይገኛሉ ተብሏል። ዕለቱ የብሔራዊ ሐዘን ቀን ሆኖ ፌዴራል መንግሥቱም ዝግ ሆኖ ይውላል። በድፍን ዩናይትድ ስቴትስ የጆርጅ ኸርበርት ዋከር ቡሽ አስከሬን ወደ ቴክሳስዋ ሂውስተን ይሸኝና ከነገ በስተያ ሐሙስ ኮሌጅ ስቴሽን በሚገኘው የቡሽ ፕሬዚደንታዊ ቤተ መጻሕፍት እስከ ወዲያኛው ያርፋል።